ለመጽሄት ክፍለ ጊዜ ወዳሰናዳናቸው ዘገባዎች ስናልፍ የታላቁ የህዳሴ ግድብ ግንባታ የስራ ጥራትና ደህንነትን በተመለከተ ምንም አይነት ጉድለት እንደማይኖር የፕሮጀክቱ ዋና ስራ አስኪያጅ ገልጸዋል። ለታችኛው የተፋሰሱ አገሮችም የአባይ ውሃ ፍሰት መቼም ቢሆን እንደማይቋረጥ አረጋግጠዋል። ስራ አስኪያጁ አክለውም የግድቡ ስራ ከተጀመረ አንስቶ እንደ ችግር የሚጠቀስ ነገር አላጋጠመኝም ብለዋል። ወደ ስፍራው ተጉዞ የተመለሰው መለስካቸው አመሃ ተከታዩን አጠናቅረዋል። ባለፈው ሳምንት መጨረሻ ማለትም እሁድ መጋቢት 7 ቀን 2006 ዓ.ም የታላቁ ህዳሴ ግድብ ፕሮጀክት ዋና ሥራ አስኪያጅ አቶ ስመኘው በቀለ በአብዛኛው የውጭ መገናኛ ብዙሃን ጋዜጠኞችን ባስተናገዱበት ወቅት እንደገለጹት ከሆነ በአሁኑ ጊዜ ኢትዮጵያ ከታዳሽ ምንጮች ወይንም የዓለምን የአየር ንብረት አደጋ ላይ ከማይጥሉ ምንጮች የኤሌክትሪክ ኃይል በማመንጨት ረገድ ከፍተኛ ተሞክሮ እያካበተች መሆኗን ገልጸዋል። በአንድ ዓመት ጊዜ ውስጥ ብቻ ግልገል ግቤ ሁለትን ተከዜንና በለስን የመሳሰሉ ከፍተኛ የምህንድስና ብቃት የሚጠይቁ ፕሮጀክቶች ማስመረቅና አገልግሎት ላይ ማዋል የቻለች አገር መሆኗን ለአስረጅነት ያቀረቧቸው ናሙናዎች ነበሩ። ታላቁን የህዳሴ ግድብም ለመስራትም እነዚህ ተመክሮች ከፍተኛ አስተዋጽኦ እንዳላቸውም ጠቁመዋል። በተለይም የዚህ ግድብ የሥራ ጥራት ያሰጋናል የሚሉ አካሎችን በመጥቀስ ስለ ግድቡ የሥራ ጥራትና ለወደፊት የግድቡ ደህንነትም አስጊ እንደሆነ በመግለጽ የቀረበላቸውን ጥያቄም አቶ ስመኘው ጉዳዩ የበለጠ የሚያሳስበው ኢትዮጵያውያን እንደሆነ ይጠቁማሉ። የግድቡን ደህንነት በተመለከተ ቀደም ብዬ እንደጠቆምኩት ይሄ በኢትዮጵያ ህዝብና በመንግስት የሚገነባ ፕሮጄ ነው። በታላቅ ጥረትና ድካም የተገኘ አንጡራ ገንዘባችንን የምናፈስበት ስራ በጥራት ጉዳይ ላይ ድርድር የለም። ደህንነቱን ለአደጋ ለሚያጋለጥ በሚችል ምንም አይነት ጉዳይ ላይም አንደራደርም። ዓለም አቀፋዊ ተቀባይነት ያገኙ ደረጃዎች፣ መመሪያዎችና ደንቦችን ነው የምንከተለው። እንዲህ ያሉ ትላልቅ የምህንድስና ስራዎች የሚከናወኑት ቋሚና ዓለም አቀፋዊ ተቀባይነት ባላቸው ሳይንሳዊ መርሆችና አሰራሮች መሆኑን የጠቀሱት አቶ ስመኘው የአካባቢውን ተራሮች ተፈጥሮና ከግድብ በታችና አካባቢ የሚገኘውን ተፈጥሯዊ የአፈርና የዓለቶች መዋቅር የተፈተሹ እንደሆኑ ያብራራሉ። እንዲያውም ይህ ስራ የሚሰራው መቶ በመቶ በሆነ እርግጠኝነት ነው ይላሉ። እየሰራን ያለነው ያልታወቀ ነገር በሌለበት በፍጹም እርግጠኝነት ነው። በምንሰራው ስራ ውስጥ ምንም የሚያጠራጥር ነገር የለም፣ መቶ በመቶ እርግጠኞች ነን። የግድቡን መሰረት እንዲህ ያለውን ግድብ ለመገንባት አስተማማኝና ደረጃውም ተቀባይነት ያለው ነው። የህዳሴው ግድብ ስራ ከተጀመረ አንስቶ ትልቅ ውዝግብ ያስነሳው ጉዳይ በታችኛው ተፋሰስ አገሮች ያስከትላል የተባለው አሉታዊ ተጽዕኖ ነው። በተለይም ግብፅ የግድቡ ግንባታ በህልውናዋ ላይ ከፍተኛ አደጋ እንደደቀነ እየገለጸች እንደሆነ በየዕለቱ የሚሰማ ዜና ሆኗል። አቶ ስመኘው ይህን የግብፅ ፍርሃትም ሆነ የየትኛውንም የታችኛው ተፋሰስ ሀገር ስጋት ፕሮጀክቱ ከመተግበሩ አስቀድሞ ከተመን የገባና የተጠና ነው፣ መፍትሄም ተበጅቶለታል ይላሉ እንኳን ግድቡ ተገንብቶ ሳያልቅ ቀርቶ ግድቡ ተገንብቶ ካበቃ በኋላ አንድም ጠብታ ውኃ እንዳያልፍ ማድረግ በሚቻልበት ወቅትም ቢሆን ውሃው በአማካይ ለ93 ዓመታት ሲፈስ በነበረበት ሁኔታ እንደሚቀጥል ያስረግጣሉ። ውሃውን አናቅምም። የውሃው ፍሰት ለ93 ዓመታት ምን ይመስል እንደነበር የሚያሳይ መረጃ አለን። ይህን ማንም ያውቀዋል። እናም ይህን ግድብ ለመሙላት የምንከተለው ቀስ በቀስ መጠኑ እየጨመረ የሚሄድ ያሞላል አሰራር ነው። በኮንትራታችን በሚገባ የተገለጸው የሚሆነው ይህን አሰራር ነው የምንከተለው በሌሎች ኤሌክትሪክ ኃይል ማመንጫ ግድቦቻችን እንዳደረግ ነው። እዚህ ላይ አናቅብም። ታላቁ የሕዳሴ ግድብ የሚገኝበት ጉባ የተባለው ስፍራ ከባህር ጠለል በላይ ያለው አማካይ ከፍታ አምስት መቶ ሜትር እንደሚሆን ተነግሮናል። ከአዲስ አበባ ከፍታ ቢያንስ 1500 ሜትር ዝቅ ብሎ የሚገኝ ቆላማ አካባቢ ነው። ሙቀቱ ለደገኞች የሚቻል አይመስልም። ደግነቱ ከአዲስ አበባ ከፍታ ወደ ጉባ ለመድረስ ከ90 ኪሎ ሜትር ያላነሰ መንገድ መጓዝ ስለነበረብን ቀስ በቀስ በጥቂቱ ተላምደነው ነበር ማለት ይቻላል። በዚህ ሰራተኛው 24 ሰዓት በፈረቃ ይሰራበታል በተባለው ስፍራ አንድም የቆመ ወይንም ለማናገር የምንችለው ሰው አይታይም። እኛም በወጣው መርሃግብር ብቻ የምንንቀሳቀስ ስለነበረ ከዚህ ውጭ መዛነፍ የሚቻልበት ጊዜም ሁኔታም አልነበረም። በስራው አካባቢ እንደ ባለሙያ ብቻ ሳይሆን እንደ ሰው ምን እንደሚሰማቸው ልጠይቅ የቻልኩትም ዋና ስራ አስኪያጁን ለብቻ ለማናገር ባገኘሁት አጭር አጋጣሚ ብቻ ነበረ። ምን ችግር አጋጥሞት ያውቀዋል? አልኳቸው። አቶ ስመኘውን፣ አይደለም እኛ ህዝባችንም ራሱ የፕሮጀክት ሰራተኛ ፕሮጀክት ምን ማለት እንደሆነ የሚያውቅ ነው። በመሆኑም በተከታታይ ይሄንን ልማት በማልማት እንደኛ ቀዳሚ ሀገር በየትኛውም ዓለም ላይ የለም። ስለዚህ ስራውን እያወቅን ነው የምንከታተለው የምንሰራው። በመሆኑም ይሄ ነው ብለን ሪፖርት ልናደርገው ወይም ልንጠቅሰው የሚችል የገጠመን መጥፎ ሁኔታ የለም። ወደፊትም ይገጥማልም ብለንም አናስብም። በታላቁ የህዳሴ ግድብ ስራ በአሁኑ ወቅት ብቻ ከ8500 የማያንሱ ሰራተኞች በስራ ተጠምደዋል። ወደ 500 የሚሆኑቱ ከ5 የተለያዩ ሀገሮች የመጡ ከፍተኛ ባለሙያዎች ሲሆኑ የቀሩት ኢትዮጵያውያን መሆናቸውን አቶ ስመኘው ይናገራሉ። ወደፊትም ይህ ቁጥር ከፍ እያለ እንደሚሄድ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ Cardis Ababa.